ከዛሬ ሁለት ሳምንት በፊት በኢትዮጵያ ለስድስት ወራት የታወጀው የአስቸኳይ ጊዜ አዋጅ ብዙ ሲያነጋግር ቆይቷል። አዋጁ ዛሬ ከረፍት በተጠራው በኢትዮጵያ የሕዝብ ተወካዮች ምክር ቤት ከጸደቀ በኋላም ማወዛገቡ ቀጥሏል። ዛሬ ምክር ቤቱ አዋጁን ያጸደቀበት ቁጥር በተለያዩ የአገር ውስጥ መገናኛ ዘዴዎች የተለያየ አሃዝ ተሰጥቶታል። ምክር ቤቱ በፌስቡክ ገጹ መጀመሪያ ላይ ረቂቁ በ346 የድጋፍ፣ በ88 ተቃውሞና በሰባት ድምፀ ተአቅቦ መጽደቁን ዘግቦ ነበረ። ይህንኑ ቁጥርም የተለያዩ መገናኛ ዘዴዎች የምክር ቤቱ ውሳኔ አድርገው ዘግበዋል። ኋላ ላይ ግን ምክር ቤቱ ባወጣው ሌላ ዘገባ ደንቡ በ395 ድጋፍ፣ በ88 ተቃውሞና በሰባት ድምፅ ተአቅቦ መጽደቁን አስታውቋል። ዛሬ አስቸኳይ ስብሰባ ላካሄዱት የምክር ቤት አባላት የቀረበው የውሳኔ ሀሳብ አዋጁ የተደነገገው ህገ መንግስቱንና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል መሆኑን ይገልጻል። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ በምህፃሩ ኦፌኮ እንደሚለው አዋጁ ህገ መንግስቱን ከማስከበር ይልቅ በተቃራኒው ሀገሪቱን አለመረጋጋት ውስጥ የሚከት ነው። የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ በእውነቱ የህገ መንግስትን የሚያደናቅፍ ለዚህ የሚያበቃ ምክንያትም የለም፣ ሆን ተብሎ እየተደረገ ነው እና ስለዚህ የሀገሪቷን ሰላም ለማድፈስ የተደረገ ነውና፣ ትክክል አይደለም ብለናል። አሁንም ምልክት አይተናል። ለወደፊትም ሰላም አመጣም መረጋጋትን የሚያመጣ አይደለም። ዶችቨላ አስተያየቱን የጠየቀው በኦሮሚያ ተቃውሞ ከሚያካሄዱት ቄሮዎች ወይንም ወጣቶች አንዱ ይህን መሰሉ ድንጋጌ በይፋ ሳይታወጅ በፊትም ሀገሪቱ በመሰል አስተዳደር ስር ነበር የቆየችው አዲስ ነገር የለም ብሏል። ወጣቱ እንደሚለው ምንም እንኳን ክልከላ እና ገደቡ ተቃውሞን የማስቀረት አላማ ቢኖረውም ሊያስቀረው ግን አይችልም ህዝብዋን መፍራት ይተዋል በተፈጥሮ ያለች ነጻነት የምትነፍል ከሆነ የህይወት ትርጉሙ ምንድን ነው ብንሞት ነው የምንመርጠው ስለዚህ ብንሞትም ተቃውሞን ወደ ኋላም የሚመልሰው አይነቱ አይደለም አስቸኳይ ጊዜ አዋጁ ጸደቀ አልጸደቀ እኔም አዲስ ነገር የለም። ከትናንትና የተለየ ነገር የለም እና ተቃውሞ ይቀጥላል። ትንሽ ለጊዜው ለአንድ ሁለት ሳምንት ወይ ለአንድ ወር ኃይል ዳፍ ሊል ይችላል። ህዝቡ አቅሙን ሲያደራጅ ሳምን ከዚያ ውጭ ግን ተቃውሞ ይቆማል የሚል ግምት የለኝ። የሰሜን ወሎ ነዋሪ የሆነው ሌላ ወጣት ደግሞ የአስቸኳይ ጊዜ አዋጁ ከሕዝቡ የለውጥ ጥያቄ ጋር አይሄድም ይላል። በእርሱ አስተያየት አዋጁ ተጨማሪ ጥፋት ከማስከተል በስተቀረ የሚፈይደው ነገር አይኖርም። አገሪቱ አሁን አንድ አካባቢ ወይም አንድ ቦታ ላይ አይደለም እንትን ረብሻ እየተነሳ ያለ ወይም የተቃውሞ ወይም ሰላም እየጠየቀ ያሉ፣ መላ ሕዝቡ ተነስቶ አሁን አመራሩ ይበቃናል፣ ሌላ አዲስ ለውጥ እንፈልጋለን እያለ ነው ያለው በዚህ ጊዜ አስቸኳይ ጊዜ አዋጅ ማስታወጁ ምንም ለውጥ ያመጣል የሚል እምነት የለኝም። ምክንያቱም አሁን ህዝቡ በቃ እነ ብሎ ከተነሳ አስቸኳይ ጊዜ ይታወጅ ምንም ለውጥ እኮ ያመጣል ከማስገደልና ከማለት ውጭ ሌላ ምንም መፍትሄ የለም። መሮታል፣ ህዝቡ አሁን በቅሶታል። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የሰዎችን መብት የሚገድብ ያሉትን አዋጅ ያጸደቁትን የህዝብ ተወካዮች ምክር ቤት አባላት በታሪክ ተጠያቂ መሆናቸው የማይቀር ነው ብለዋል። አዋጁ የሰብአዊ መብትን የሚደፍር ነው የሰዎችን ከቦታ ቦታ መዘዋወርንም የመሰብሰብን፣ የመናገርን በጠቅላላ ከእግዚአብሔር በተሰጠውን መብት የሚገድብ አይነት ነገር ነው እና ስለዚህ እንዲህ አይነቱን ህዝብ ተወካይ ነኝ ብሎ ይህንን አዋጅ ያጸደቁት ሰዎች ታሪክ ይጠይቃቸዋል። አሁን የሚ እየፈሰሰ ያለው ደም የሀገር ሰው ነው። በሀገር ሀብት የተገዛ ጥይት ነው እና ህዝብ መተላለቁ በጣም የሚያሳዝን ነው። ገዳዩም ኢትዮጵያዊ ነው። የሚሞተውም ኢትዮጵያዊ ነው። አስቸኳይ ጊዜ አዋጁ ያስቀመጣቸውን ክልከላዎችና ገደቦች በሚጥሱ ሰዎች ላይ የህግ አስከባሪ አካላት አስፈላጊውን እርምጃ መውሰድ እንደሚችሉ ተደንግጓል። ይህ ማስጠንቀቂያ ግን የኦሮሚያ ወጣት እንደሚለው ወጣቱን ከተቃውሞ እንዲያፈገፍግ አያደርገውም። ሩ አደባባይ ሲወጣ አደጋ አይመጣም፣ በሰላም ወጥቼ መለሳሉ ብሎ አይደለም፣ ለሚመጣው ትውልድ ነፃነቱን ለማውረድ ነፃነት ለማምጣት ብሎ ነው። ህይወትን እየሰዋ ያለ እንጂ ወጣቱ ህይወትን እንደሚያጣው ጠፍቶታ አይደለም።